ከስድስት ወራት በፊት ከአምቦ ከተማ ተወስዶ ከአዲስ አበባ ፌዴራል እስር ቤት የነበረው ወጣት አብደታ አላንሳ ታሞ በቅዱስ ጳውሎስ አቤት ሆስፒታል በሕክምና ሲረዳ ቆይቶ ባለፈው ሰኞ ሕይወቱ አልፎ ትናንት ረቡዕ የቅብር ሥነ ሥርዓቱ በአምቦ ከተማ መፈጸሙን መዘገባችን ይታወሳል። ለጉዳዩ ቅርበት ያላቸው ሰዎች እንደሚናገሩት ወጣት አብደታ እስር ቤት ሳለ በደረሰበት ድብደባ ራሱን እንደሚያመው ለረጅም ጊዜ ይናገር ነበር ተብሏል። ወጣቱ ለህልፈት ያበቃው ምክንያት ምን ይሆን? በህክምና ሲረዳ የነበረበትና በኋላም የሚያርፍበት የጳውሎስ ሆስፒታል ስር የሚገኘው የአቤት ሆስፒታል ስራ አስኪያጅ እና የውስጥ ደዌ ሐኪም ዶክተር እስማኤል ሸምስዲን ጃልኔ ገመዳ ከኦሮምኛ ክፍላችን አነጋግራቸዋለች። እኛ ጋር የመጣው በታሳስ አስራ አንድ ነው። በዛ ጊዜ እስር ቤት ውስጥ ራሱን ስቶ ተገኝቶ ነው በእስር ቤቱ በኩል ወደዚህ ለህክምና የመጣው ዚህ ሶስት ሳምንት አካባቢ እንደዚህ ይሆነዋል ማለት ነው። ያረፈው መቼ ነው? ጥር ሁለት ከሶስት ቀን በፊት ማለት ነው። ወጣቱ ራሱን ስቶ ሲመጣ ሆስፒታሉ ዲያግኖስ ያደረገው ወይም ያገኘው ችግር ምንድን ነው? ራሱን ስቶ በመጣበት ጊዜ የተደረጉለት ምርመራዎች አሉ። ምንድን ነው ምክንያቱ የሚለው ታሪኩ ከዛ ውስጥ የነበረው ጤና እንዴት ነው ምናምን የሚለውን ነገር ታሪክ በደንብ ታይቻለም። ለምን ብዙ ራሱን ስቶ ስለነበረ ብዙ የሚያወቅ ነው ነገር አልነበረም። እኛ ጋር ከመጣ በኋላ ብዙ ምርመራዎች ተደርገውለታል። ጭንቅላቱን ኤም አር አይ ዲስካን፣ ሌላ ኦርጋን እንትኖቹ ቴስቶች ብዙ ነገር ተደርጎለታል። እኛ እንግዲህ በሕክምና ቋንቋ ብዙ የሰውነቷ ክፍሎች ኦርጋን ፌሊየር የምንላቸው አሉ ነበሩት እና ምናልባት ይሄ መነሻው ኢንፌክሽን ነው ብለን ጠርጥረን ነበር። ግን ይሄ ነው የሚባል ግን ተጨባጭ መቶ ፐርሰንት ያረጋገጥነው ምክንያት አላገኘንም ነበር። ምናምን ጭንቅላቱ ላይ ያለ ኢንፌክሽን ብለን የሚያሰብ ነውእና እና እየተደረገለት የነበረው ምንድነው እሱ እንግዲህ ምርመራ፣ ምንድን ነው ምክንያቱ የሚለውን በህክምና ቶሎ ላታውቂው ትችያለሽ። ስለዚህ ያ እስኪታወቅ ድረስ ግን ለምሳሌ ትንፋሽ በትክክል መተንፈስ አይችልም ነበረ ሳምባው። ስለዚህ በማሽን ላይ አድርገን ጊዜ ለመግዛት እና ምርመራዎች ለማድረግ ምንድን ነው ለማወቅ ነበረ ስንታገል የነበረው። በዚህ መሀል ሌሎቹም ኦርጋኖቹ ፌል እያደረጉ ስላስቸገሩን እናንትን ስላለን ከይሄ ነገር በጣም ከጎት ውጭ ሆኖ ሊያርፍ ችሏል። ቶርቸር ተደርጓል፣ እስር ቤት ተደብድቧል። በተለይ ጭንቅላቱ እንደተመታ እሱም ሲናገር ነበር ይላሉ። ከውጭ የምታዩት ድብደባ የሚመስል ወይም ከውስጥ በቴክኖሎጂ የሚመሳሰል ነገር አለ። ይሄ እንግዲህ የኛ ምን መሰለሽ አሁን የቶርቸር ምልክት ሲሆን አንድ ሰው ሲደበደብ ውጭ ገላው ላይ የሚታዩ ምልክቶች ይኖራሉ። አንጎልም ላይ በድብደባ አደጋ ሲደርስ መድማት፣ የአንጎል መቀጥቀጥ ምናምን የሚደርሱና በኤምአርአይ በሲቲ ስካን የሚታዩ ነገሮች ይኖራሉ። እንዲህ አይነት ነገር ግን እዚህ በሽተኛ ላይ አልታየም። እኛ ጋ ከመጣ በኋላ ማለት ነው። ሁሉ ጊዜ አንድ ሰው ራሱን ስቶ ሲገኝ ከምንጠረጠራቸው ነገሮች አንዱ ጭንቅላት ውስጥ በተለያየ ምክንያት ደም ፈሶ ምት ሊሆን ይችላል ብለን ነው አንድ የምንጠረጥረው እንደ ሐኪም እሱን አስመልክተን ምርመራዎች ተደርጎለት ነበር። ሲዲ ስካን ተነስተዋል፣ ኤም አር አይ ያለው ከውጭ ገላው ላይ ደግሞ የተገኘ የተለየ ጠባሳ፣ ብሩዝ ወንድ ነው የተጋጋጠ ነገር። ይሄ በቅርብ ጊዜ የተደበደበ ሰው ላይ የሚታይ ምልክት አለ አደለም? እንደዛ አይነት ነገር በመጣበት ጊዜ አልተገኘም። ታሪኩ እንደሚነግረት ልጁን ከየት ነው ያመጡት? ከእስር ቤት ነው ወደ እኛ የመጣው። ከማዕከላዊ ነው ከቅሊንጦ እንግዲህ፣ እዚህ ላይ ዶክመንቱ የሚነግረኝ ዚህ ቃሊቲ የሚል ነው ማየው ከፌደራል ፕሪዝን ነው የሚለው። ና ሂስትሪ ላይ ይኖራል ብዬ ነው። አዎ፣ ከፌደራል ፕሪዝን የተላከበትን ወረቀት ነው አሁን ያየውም ነግሮች፣ ሪፈራሉን ነው ያየውም ነግሮች። እና ከፌደራል ፕሪዝን ነው የሚለው። ምናልባት እንግዲህ ቃሊቲ። ይሄ እርግጠኛ መሆን አይችልም። ቃሊቲ ይመስለኛል። ሰውነቱስ ሲያዩት እንደ አንድ ወጣት ልጅ ሰውነቱ እንዴት ነው? ማለት ሙሉ ነው፣ የጎደለ ነው፣ የከሳ ነው፣ እንዴት ነው ያገኙት? እኔ ሆስፒታሉ ኃላፊ ነኝ በነገራችን ላይ እና ይሄ በሚታከምበት ጊዜ እኔ አንድ ቀን ብቻ ነው ያየሁት። እና ሙሉ ሰውነት ያለው ወጣት ልጅ ነው። እና እሱን ነው ቅድም ያልኩሽ የምጠይቂን ጥያቄ አሁን ሶስት ሳምንት የቆየ በሽተኛ ስለሆነ እምልሽ ይሄ የተለየ አሁን እንደምትዩ፣ እንደዛ አሁን ከውጭ የመጣ ኤክስተርናል ቶርቸር ድብደባ፣ ጉስቁልና አላየንም። ከውጭ የመጣ ኤክስተርናል የሆነ ሰውነቱ ላይ ግን ቀስ እያለ ኦርጋኖቹ ተራ በተራ ፌል እያደረጉ ማለት ነው። የውስጡ ያለው የሰውነቱ ክፍሎች ፌል እያደረጉ መጨረሻ ላይ ከፍተኛ መድማት ከተለያየ ቦታ ነበረ። መድማት መድማት የውስጥ ነው። ይሄ የውስጥ መድማት ማለት ሰውነታችን ለምሳሌ በኢንፌክሽን ሊሆን ይችላል። የሌላ ነገር ስራው ሲዘባ ደሙን መቆጣጠር ያቅተዋል። መተንፈስ አይችልም። ሰው ጭንቅላቱ ስራውን ያቆማል፣ ኩላሊት ስራውን ያቆማል እያለ ቀስ እያለ በህክምና መልቲፕል ኦርጋን ፌለር አለው እንላለን። እና ይሄ መልቲፕል ኦርጋን ፌለር መነሻው ሰውነት ውስጥ የተራጨ ቁጣ ወይም ሲስተሚክ ኢንፍላማተሪ ሪስፖንስ የሚባል ነገር አለ። ይህም የሚመጣበት ምክንያት በጣም ብዙ ነው። እንግዲህ በብዛት እኛ የምናየው ከኢንፌክሽን ጋር ተያይዞ ነው የምናየው። ኢንፌክሽኑ ምን ሊያመጣው ይችላሉ? ይላሉ ዶክተር ስማል ያው፣ እንግዲህ መሳይ ታሪኮ አይታወቅም። ይሄ ልጅ ለምሳሌ እስር ቤት ውስጥ ከመግባቱ በፊት አልተናገረም። እንዲያሞኝ ነበር፣ እንዲህ ነበርኩኝ፣ ትናንትና እንደዚህ ነበርኩ ብሎ አላስረዳም፣ አይናገርም ነበር ማለት ነው። አዎ ሲመጣ ራሱን ስቶ እኮ ነው ተገኝቶ ወደዚህ ያመጡት የእስር ቤቱ ኃላፊዎች የቅርብ ዘመዶች ሳናግር ሰኞ ሊሞት ቅዳሜ ነው እሁድ ሄደው አይተውት ደህና ነበር ነው የሚሉት። ምን መሰለሽ እኮ ደህና ስታየው ደህና ደህና ቅድም ሙሉ ሰውነት አለው ምናምን ያልኩሽ፣ ስታየው ደህና የሚመስለው የሚተነፍስለት ማሽን ነው። እዛ ምግብ ይሰጠዋል ምን ይሰጠዋል ፈሳሽ፣ ክትትል የሚደረግለት ማሽን ላይ ሆኖ ስለነበረ ተኝቶ እንደዚህ ስታየው የተለየ አተነፋፈስ የተለየ ነገር አታይም። ለምን ብዙ ስራው የሚሰራለት በማሽኖቹ ነበረ። እና አንዳንድ ጊዜ ምን መሰለች አሁን የቤተሰቡ እንግዲህ ስታየው፣ አንዳንድ ሰው ማሽኖቹ ምናምን ሲ ይደነግጥ ይችላል። አንዳንድ ሰው ደግሞ ይሄ ቀዝቀዝ ያለ የተረጋጋውን አተነፋፈስ ሲያ ደህና ነው ሊል ይችላል። ግን ምንድን ነው እሱ ቤተሰቦቹ ለምሳሌ እንዴት ነው የሞተው ምንድን ነው ዝርዝር መረጃው በምን ምክንያት ነው የሞተው የሚለውን ለማወቅ ከፈለጉ እኛ ገብተ አቅማችን ደርሶ መርምረን የደረስንበትን ያክል እኮ ለማስረዳት መረጃዎች ለመስጠት ምን ለማድረግ ዝግጁ ነን። እኛ ሆስፒታላችን፣ ግን እነሱ እንደሚሉት እንኳንስ በሽታው ደረጃ ላይ እንደደረሰ መጠየቅ ይቅርና ቁጭ ብሎ ማስታመም አይፈቀድም ነው የሚሉት። ልክ ነሽ። ለአስረዳሽ እሱን የተኛበት ክፍል ኢንቴንሲቭ ኬር ዩኒት ነው። ይሄ በጣም የታመሙ በሽተኞች የሚተኙበት ክፍል ስለሆነ ለኢንፌክሽን የተጋለጡ ናቸው እና ብዙ ጊዜ በኢንፌክሽን የሚሞቱብን ስለዚህ ኢንፌክሽን ለመገደብ ስንል የአስተማሚዎች እንደፈለጉ እንዲገቡ እንዲወጡ አንፈቅድም። ሄደው አይተውት ብቻ እንደዚህ ገብቶሻል ወይ ስመውት ወይ እጁን አሻሽ እንዲህ እንዲህ ያደርገው እንዲወጡ ነው የምንፈቅደው። ስለዚህ በዛ ምክንያት ገብቶሻል የፈለጉትን ያክል አላደል። ይሄ በባህል እንደተለመደው በእኛ ባህል ለማስታመም አልቻሉ ይሆናል እና ይሄን ለበሽተኛው ጥቅም እንደሆነ እኛ እንደ ያላስረዳናቸው ከሆነ በጊዜው የእኛ ስህተት ነው፣ ግን ይሄ ለእሱ ተብሎ የተደረገ ነገር ነው። የጭንቅላት ኤክስሬ ራጅ አሳዩን ስንላቸው ግን ከለከሉን እና ጥርጣሬያችን ከጭንቅላቱ መመታት ጋር ነው እስር ቤት ውስጥ። ኖ ኖ ኖ ኖ አይ ምን መሰለሽ እንግዲህ አሁን አንዳንድ ጊዜ እንደውም ጭንቅላት ኤክስሬ አትይም ለበሽተኛው ወይ አስተማሚዎች የሚሰጥ ይመስለኛል። ይሄ አሁን ቅድም የነገርኩሽ ነገር አለ። ዝርዝር ለማወቅ ከፈለጉ ማለት ነው ይህን መረጃ ለማወቅ ከፈለጉ በተለይ ይሄ እንግዲህ ባለቤት እናት ቅርብ ዘመድ መጥቶ ማወቅ እንፈልጋለን መረጃውን ምናምን ብሎ እኮ መጠየቅ ይችላል። ሁለተኛ ይሄ ነገር እንደ አጠራጣሪ ነው ብሎ ካሰበ ሌላም ድረስ ሄዶ እንዲመርመር እንዲመርመር ብሎ መጠየቅ ይቻላል። እኛ እንግዲህ ሐኪሞች ነን እና ዋናው ስራችን የበሽተኛውን ደህንነት እና ሕክምና ሁኔታ መጠበቅ ነው። ያገኘነውን ነገር የደረስንበትን ነገር እናስረዳቸዋለን። ግን ካረፈ በኋላ ወጣት አብደታ ኦላንሰ ኦቶፕሲ ተሰርቷል? ኦቶፕሲ አልተሰራም። ቤተሰቦቹ ሲስማሟል፣ የራሱ ፕሮሲጀር አለው። ላይ ማየው ቶክሲ እንዳልተሰራለት ነው። ካረፈ በኋላ ያመጡት እስር ቤቱ ሰዎች ነው ማቀው እኔ። ዶክተር እስማኤል ሸምሰዲን በጳውሎስ ሆስፒታል የአቤት ሆስፒታል ኃላፊ ለሰጡኝ ቃለ ምልልስ በአድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ።